thank you የዓለም ባንክ ለልማት ብሎ ለኢትዮጵያ መንግስት የሚሰጠው እርዳታ ለግል ጥቅምና ለህዝብ ማፈናቀያ ውሏል የሚሉ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ባለፈው ቅዳሜ ዋሽንግተን ዲሲ ውስጥ በሚገኘው የዓለም ባንክ ዋና መስሪያ ቤት ፊት ለፊት የተቃውሞ ሰልፍ አድርገዋል። ቀኑን የመረጡትም የዓለም ባንክ ለአፍሪካ የሚሰጠውን እርዳታ ለመገምገም በዕለቱ ስብሰባ ስለሚያደርግ መሆኑን የሰልፉ አስተባባሪዎች ለአሜሪካ ድምጽ ገልጠዋል። አዲሱ አበበ ነው በስፍራው የተገኘው። እነሆ ዘገባው። I'm <laughs> sorry. አፍረት ለአለም ባንክ ለጨቋኞች የሚሰጠው እርዳታ ይቁም የአለም ባንክ የአፍሪካ አምባገነኖችን መርዳቱን ያቁም የአለም ባንክ እርዳታ በኢትዮጵያ ለዘር ማጥፋት ወንጀል እየዋለ ነው የአለም ባንክ የኢትዮጵያን ሰብአዊ መብት ረገጣ መርዳቱን ያቁም እነዚህና መሰል መፈክሮች በእንግሊዝኛ ተስተጋብተዋል ወደ አዳራሽ ለሚገቡ ተሰብሳቢዎችም የሰልፉ አስተባባሪዎች ኢትዮጵያ አለ የሚሉትን የመብት ረገጣ የሚገልጽ በፎቶግራፍ የተደገፈ በራሪ ወረቀት ሲያድሉም ተመልክተናል በዚሁ በራሪ ወረቀት ላይ የኢትዮጵያ መንግስት የሚያገኘውን እርዳታ ለሰብአዊ መብት ረገጣ እያዋለው ባንኩ እርዳታውን መቀጠሉ የመብት ጥሰቱን ደጋፊ ብቻ ሳይሆን ተባባሪም ያደርገዋል ብሎ ዓለም አቀፍ ሰብአዊ መብት እስካልተከበረ ድረስ ዓለማችን ከድህነት የጸዳች ትሆናለች የሚለውን የባንኩን ፕሬዚዳንት የጂም ዮን ኪምን ራእይ እውን ማድረግ ከቶ አይቻልም ብሏል። በወልድ ባንክ በሚሰጠው ገንዘብ ኢትዮጵያ ውስጥ ሰብአዊ መብት ጥሰቶች እየበዙ ስለሆነ ዛሬ ለስብሰባ የመጡ እንዲያውቁት ገንዘብ ከሰጡ የሚጎዱት ያንን እንረዳዋለን የሚሉትን ድሀውን ሕዝብ እንደ መሆኑን እንዲያስተካክሉ ለማድረግ ነው። እየወሰዱ ነው ወረቀቱን። ሰዎቹ ይቀበላሉ። በጣም በጣም በጣም ብዙ ሰው ይወስደዋል። ወርልድ ባንክ ለዲክታተሮች እያደረገ ያለውን ድጋፍ እንዲያቆም ለመጠየቅ ያቀረብን ነው። አብዛኞቹ እየተቀበሉ እየገቡ ነው። ምን እያረክ ነው እዚህ? ወረቀት የሰጠው ወርልድ ባንክ የሚሰሩ ሰዎች ለምን ገንዘብ ለኢትዮጵያ መንግስት እንዳይሰጡ። ወደ ስብሰባው ለሚገቡ የባንኩ ባለስልጣናት ወረቀት ከሚያድሉት መካከል በአማርኛ ጀምሮ ወደሚቀናው እንግሊዝኛ የሄደው እዚህ ተወልዶ ያደገው ወጣት ማቴዎስ ይሄይስ ወርቅነህ ነው። በራሪ ወረቀቱን ያዘጋጀው የሰልፉ አስተባባሪ ኮሚቴ የመሬት መቀራመት የህይወት መቀራመትም ነው የሚል በጉልህ የሰፈረ ኃይለ ቃልም አስቀምጧል። የዓለም ባንክ ለኢትዮጵያ መንግሥት የሚሰጠውን እርዳታ እንዲያቆም በተጠራው በዚሁ የቅዳሜ ሰልፍ ላይ የተለያዩ የፖለቲካ፣ የማኅበራዊ፣ የሲቪክና የሃይማኖት ድርጅቶች ተወካዮች መካፈላቸውን ተመልክተናል። ከእነዚህ አንዳንዶቹን ያነጋገርን ሲሆን የሰልፉን አጠቃላይ ዓላማና ምን መልእክት ለማስተላለፍ እንደተፈለገም እንዲያብራሩ በቃል አቀባይነት የተመደቡ ሁለት አባላትን አነጋግሬ ያለሁ። ቴዎድሮስ ተሽነ እባላለሁ። ዓላማችን ኢትዮጵያ ያለው አገዛዝ በወርልድ ባንክ አማካኝነት ፋይናንስ እየተደረገ ህዝባችንን የመስራት በሀገሩ የመንቀሳቀስ በአጠቃላይ መብቱ ተገፎ ታፍኖ ያለበት በወርልድ ባንክ ከሚገኘው ገቢም መሆኑን ስለምናቅ ይህ ደግሞ አግባብነት የሌለውና የሚሰጠው ገንዘብ አግባብነት አግባብ የሆነ ቦታ ላይ እንዲውል ጫና ለመፍጠር ነው። እኔ አባይ ነበላይ እባላለሁ። በመሰረቱ የሚሰጠው ገንዘብ ከወርልድ ባንክ ለልማት በብድርና በእርዳታ የሚሰጥ ገንዘብ ነው። ይሄ ገንዘብ ደግሞ ዞሮ ዞሮ ህዝቡን ለመጥቀም እስከሆነ ድረስ ደስ የለን ነበረ። ግን ገንዘቡን እየወሰዱ ህዝቡን ለመጨቆኛ ነው እየዋሉት ያሉት መረጃችን። ገበሬውን ከየቦታው እያፈናቀሉ ለውጭ ተስፋፊዎች እየሸጡት ነው ያሉት አሁን በቅርቡ ደግሞ ከደቡብ እና ከቤንሻንጉል የአማራውን ህዝብ ከደቡብ 75 ሺህ ህዝብ ከቤንሻንጉል ደግሞ 25 ሺህ ህዝብ ወደ መቶ ሺህ ህዝብ በቅርቡ እንኳ አፈናቅለው እንዲመለስ እያስገደዱ ያሉበት ሁኔታ ነው ይህን ነገር ለወርልድ ባንክ እንዲያውቀው እና ገንዘቡ የሚሰጠው ገንዘብ ሁሉ ለጥፋት እንጂ ለልማት እየዋለ አለመሆኑን አውቆ በኢትዮጵያ ህዝብ ስም የሚሰጠው ብድርና የድጋፍ ገንዘብ ኦቨሬቲ ሊቤሽን ተብሎ የሚሰጠው ገንዘብ ለታለመለት አላማ አለመዋሉ ለማረጋገጥና ለማስረዳት ነው የመጣ ነው። ቀደም ሲል እንደገለጥኩት በግላቸውም ሆነ የተለያዩ ድርጅቶችን ተወክለው ከተገኙ ሰልፈኞችም አንዳንዶቹን አናግሬያለሁ። ከዚያ በፊት ግን አንድ እኛም ተባባሪዎች ነን ያሉኝን ሰው አስቀድም ይህን የኢትዮጵያውያኑን ሰልፍ እዚህ ዋሽንግተን አካባቢ የሚኖሩ የካምቦዲያ ማህበረሰብ አባላትም ተቀላቅለው በቦታው የማህበረሰቡን ተወካይ ንግግር ሲያደርጉ አድምጬ ነበርና በአጭሩ አነጋግራቸዋለሁ። ዋሽኖሮ ፓም ይባላሉ። በዚህ የተቃውሞ ሰልፍ ከኢትዮጵያውያኑ ጋር የቆም ነው። እኛም በሀገራችን በካምቦዲያ ተመሳሳይ ችግር ስላለብን ነው። እኛም የዓለም ባንክ ለካምቦዲያው አምባገነን ስርዓት በልማትና በእርዳታ ስም የሚሰጥ ገንዘብ ለታሰብበት ዓላማ ስለማይውል የሚሰጠውን እርዳታ እንዲያቆም እንጠይቃለን ካምቦዲያ ውስጥ የሰብአዊ መብት ይረገጣል የመኖሪያ ቤት ውድነት አለ ህዝባችን ተጨቁኗል ስለዚህ ይህን አይነት ጭቁና ካለባቸው ኢትዮጵያውያን ጋር ለመቆም መትናል። ዛሬ ከማኅበረሰባችን አባላት ወደ ሀያ የሚሆኑ ተወካዮች መጥተው እዚህ ተሰልፈዋል ሚስተር ዋሽኖሮን ፓምን አመሰግናለሁ። ሰልፉ ላይ ወዳገኘኋቸው አስተያየቶች ልውሰዳችሁ። ኢትዮጵያ እሄጃ ቃለሁ ወርልድ ባንክ የሚሰጠውን ገንዘብ ህዝብን ለመጨፍጨፍ ቤቶችን ለማፍረስ፣ ህዝብ አንድ ላይ አብሮ እንዳይቆም የአማራውን ብሔረሰብ እያፈናቀለ እየገደለ ከቦታ ቦታ መዘዋወር በኢትዮጵያ ምድር ላይ ሰርቶ መብላት እየከለከለ ስለአስቸገረ ያንን ለመቃወም ነው። ይሄ በጣም ኢትዮጵያ ውስጥ ወያኔ የሚያካሄደውን የጸር ማጽዳት ፖሊሲ በመቃወም እና ወገኖቼ የሚፈናቀሉትን የሚገደሉትን የዓለም ህዝብ እንዲሰማ በገንዘብ የሚደግፈው የዓለም ባንክ ነው። በቅርብ ጊዜ ውስጥ ነው ከኢትዮጵያ የምታሁት በልማታ እያሳበቡ ህዝቡን እያፈናቀሉት ነው። የዓለም ባንክ ድህነትን ለማስወገድ የሚሰጠው ገንዘብ ሰዎችን ለማፈናቀል የሚያደርሰውን ጉዳት ስለማወቅ ኢንክሉሲቭ ዴቨሎፕመንት ኢንተርናሽናል የሚባለው ድርጅት ደቡብ ሱዳን እና ኬንያ ወሰዶ ከጋምቤላ የተፈናቀሉ ሰዎችን ኢንተርቪው አድርጎ በቂ መረጃ ሰብስቧል። ለአለም ባንክ ኢንስፔክሽን ፓናል ለሚባለው ቡድን መረጃ አቅርቦ የኢትዮጵያ መንግስት ቪዛ ከለከለ እንጂ ጠለቅ ያለ እርምጃ ወይንም ማጣራት እንዲደረግ የአለም ባንክ ራሱ ጠይቋል። የኢትዮጵያ መንግስት የሚያደርገው ይመስካል ትናንትና፣ አባቶቻችን በቀኝ ግዛት ሳያሳን ገዛ ቀርተን ዛሬ በፍቃደኝነት መገዛት በጣም ይደብራል። ወርልድ ባንክ ዛሬ አመታዊ ስብሰባቸውን ያደርጋሉ። የኢትዮጵያን ተልካኖች የተቀበሉትን ከወርልድ ባንክ ምን ላይ እንዳዋሉት የሚያናገሩበት ቀን ነው። ወርልድ ባንክ ያበደረውም ሆነ በስጦታ የሰጠው ብር በትክክለኛው የኢትዮጵያ መንግስት እንዳልተጠቀመበት፣ ከልማት ይልቅ ብዙ ጥፋቶችን እየፈጸመ መሆኑን ምስክርነት ለመስጠት ነው የመጣ ነው። ሪፖርቴን ቀጣዩ የሃይማኖት አባት በሚሰጡኝ አስተያየት ላብቃ። በማንኛውም የተቃውሞ ሰልፍ ላይ አይቀሩም። እርሳቸው ከሚከተሉት እምነት እንዲህ አዘውትሮ ይቅርና አልፎ አልፎም የሚመጣ ሰው አላጋጠመኝም። እርሶ እንዴት ነው ስል ራሳቸውን በማስተዋወቅ ጀመሩ። አባ ፊልጶስ እባላለሁ። የመሪላንድና የፔንሲልቬንያ ሊቀ ጳጳስ በውጭ ሀገር ላይ ያለ ሲኖዶስ አባል ነኝ። ፖለቲከኛ አይደለሁም፣ ግን የኢትዮጵያ ሕዝብ እንዲህ ያለ ችግር ሲደርስበት፣ እንዲህ ያለ በግፍ በመከራ ሲሰቃይ ዝም ብሎ ማየቱ ወይም ዝም ብሎ መስማቱ በጣም የሚያሳዝን ነው። ለዚህ ደግሞ እስካሁንም ድረስ እንደምታውቀው በታሪካችንም ቤተ ክርስቲያናችን ቀድማ የምትወጣና ቀድማ የምትገኝ ነች። በማንኛውም ነገር ሕዝብ ሲበደል፣ ሕዝብ ሲገፋ ዝም ብላ ማየ ት እንደማትችል ያው ታሪካችን ይመሰክራል። እስከ ሞት ድረስ የደረሱ አባቶች አሉን። የሰልፉ አስተባባሪዎች ጥያቄና አቤቱታቸው ያሉበትን ደብዳቤ ለባንኩ የሚዲያ ክፍል ኃላፊ ለደቪድ ታይስ ማቅረባቸውንም ቃል አቀባዮቹ ገልጠውልኛል። አዲሱ አበበ ነኝ። ሰላም አድማጮች። አዲሱ አበበ በተጨማሪም የዓለም ባንክን ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። የዓለም ባንክና የኢትዮጵያ ባለስልጣናትን ምላሽ እንዳገኘን ለማቅረብ እንጥራለን።